ከኢኮኖሚው ዓለም ኢትዮጵያ ከበርካታ ዓመታት ክርክር በኋላ በዘረመል ምህንድስና የተለወጠ የጥጥ ዘር ለገበያ እንዲቀርብ ልትፈቅድ በዝግጅት ላይ ትገኛለች። ጥብቅ የነበረውን የደህንነት ህይወት አዋጅ ያሻሻለችው ኢትዮጵያ በታቀበ ወይም በተከለለ ማሳ ላይ የልውጠ ህያዋን የጥጥ ዘር ሙከራ ስታካሂድ ከርማለች። ሙከራው ግን ሱዳንና ህንድን በመሳሰሉ አገሮች በሰፊው የተሰራጨው ዘር ማረጋገጫ ከመፈለግ የዘለለ አይደለም። ዶክተር ፈንታሁን መንግስቱ የኢትዮጵያ የግብርና ምርምር ማዕከል ዋና ኃላፊ ናቸው። ባዮቴክኖሎጂ ውጤቶችን ለመጠቀም አገሪቱ እንግዲህ በሁለት ሺ አንድ አመተ ምህረት ጀምሮ የደህንነት ህግ የሚባል ህግ ወጥቷል። ያ ህግ ትንሽ የተወሰኑ መስተካከል የነበረባቸው ነገሮች ስላሉ ሁለት ሰባት አመተ ምህረት ላይ እንዲስተካከል ተደርጎ በፓርላማው ጸድቋል። በዛ ህግ ላይ እንዲሻሻል የተፈለገው አንዱ ለምርምርና ለትምህርት አገልግሎት በልዩ ፈቃድ ገብቶ መጀመሪያ እንዲሞከርና ከዛ በኋላ ወደ ኮመርሻላይዜሽን ሄድ የሚል ስታዲዮኑ አንዱ ይሄ ነው። የኢትዮጵያ ግርማምር ሚኒስትሩ ሁለት ሺ ስምንት አመተ ምህረት የልዩ ፈቃድ የሚለውን በአዋጁ መሰረት ፈቃድ አግኝተን የ ቢቲ ከተን ወይም የልውጣዋን ወ ጀሞ የሆነ ጥስ ለሙከራ እያስገባንበት ሁኔታ ነው ያለው። ምርምሩ የሚሰራው የቫሊዴሽን ስራ ነው የሚሰራው። ከዛ በኋላ መረጃ ነው የሚሰጠው ለመንግስት አካላት። ኮመርሻላይዜሽን የሚባለው ደግሞ የራስ ፕሮሰስ ያለው ነው። ከውጤቱ ተነስቶ የአምራቶቹ ከሚሸጡ ካምፓኒዎች ጋር ተነጋግረው ወደ ሀገር ውስጥ አስገብተው ሚያመርጭበት ሁኔታ ነው እየተመቻቸ ያለው። አሁን ያለንበት ደረጃ ታቀበ ማሳ ላይ በተከለለ ማሳ ላይ የመሞከር ስራ ነው እየሰራ ነው ያለ ነው ማለት ነው። የኢትዮጵያ ዓመታዊ የጥጥ ምርት አገሪቱ ተስፋ የጣለችበትን የጨርቃጨርቅ ማምረቻ ዘርፍ በአግባቡ መመገብ የቻለ አይመስልም። ወደ 65 ከመቶ የሚሆነው የአገሪቱ ጥጥ በመካከለኛና ከፍተኛ ሜካናይዝድ የእርሻ ማሳዎች ይመረታል። የዩናይትድ ስቴትስ የውጭ ሀገራት የግብርና ቢሮ ከሦስት ወራት በፊት ባወጣው የዳሰሳ ጥናት በጎርጎሮሳዊው 20162017 የበጀት ዓመት የኢትዮጵያ የጥጥ ግብአት ፍላጎት ወደ 620 ሜትሪክ ቶን እንደሚያሻቅባትቷል። ይህ ከቀደመው ዓመት ጋር ሲነጻጸር በ12000 ትሪክቶን ጭማሪ አለው። ፍላጎቱ አገሪቱ ከምታመርተውም ሆነ ከውጭ ከምታስገባው ጋር ፈጽሞ እንደማይመጣጠንም የቢሮው የዳስሳ ጥናት ይጠቁማል። የጥሬ ዕቃ ፍላጎቱ መጨመር በአገሪቱ የተስፋፉት የጨርቃጨርቅና ተጓዳኝ አምራቾች ስራ እስከ ማስተጓጎልም ደርሷል። ዶክተር ፈንታውን መንግስቱ እንደሚሉት የኢትዮጵያ የግብዓት ፍላጎት መጨመር የልውጠ ህያዋን የጥጥ ዘርን መጠቀምን አስፈላጊ ከሚያደርጉ ገፊ ምክንያቶች አንዱ ነው። አሁን ባለንበት ሁኔታ በጣም በርካታ ካምፓኒዎች ተከፍተዋል። አንዳንዶቹ የጥጥ ማዘጋጃ ጥጡን ገፊ የሚለዩ ካምፓኒዎች አሉ፣ ግን የምንላቸው የስቲ ፋክተሪዎች ደግሞ አሉ የሚፈትሉ ጥጡን፣ ሶስተኛ ደግሞ አንዳንዶቹ ወደ ልብስነት የሚቀይሩን ብዙ ካምፓኒዎች ተከፍተዋል። ስለዚህ ምንድ የሆነ አሁን ሀገር ውስጥ መንግስት ቴክስታይል ኢንዱስትሪ ማንፋክቸሪ ኢንዱስትሪ ነው የፕራዮሪቲ ኤሪያ ነው ብሎ አስቀምጧል። ከስልሳ በላይ ፋክትሪዎች አሉ ያለው የሚመረተው ምርትና የነሱ ድማን ሳፕላይ እና ድማን በምንም አይነት ይቃጠም አልቻለም። የት ምርት እንደውም እየቀነሰ ነው ሄደው አሁን ባለው ሁኔታ ስናያውካለ ስ አመጣትና ምርቱን በመጨመር ለሀገር ውስጥ ኢንዱስትሪዎች ፍላጎት ማሟላት ነው በዋናነት ትልቁ አላማና አብዛኛው ጥቅም የሚመረተው በዚህ በአዋሽ ሸለቆ እና በኦሞ የተወሰነ በዳንቤላ አካባቢ በትላልቅ ፋርሞች ነው። ሁለተኛው ደግሞ ያው በዝናብ አማካኝነት በአርሶ አደሩ አካባቢ በተለያዩ አካባቢ መተማ፣ ሁመራ ወደ ጋምቤላ ሶሳ ብዙ ቦታ ይመረታል። ስለዚህ በዋናነት መጀመሪያ ታርጌት ያላት ነው የግል ባለሀብቱና እነሱ የመጠቀም የመግዛት የመጠቀም አቅም አላቸው። በከባቢ አየር ለውጥ የዝናብ እጥረትና የአፈር ለምነት መመናመን የዜጎቻቸውን የምግብ ፍላጎት ማሟላት ለተሳናቸው ከሰሃራ በታቸው የሚገኙ የአፍሪቃ ሀገራት ልውጠ ህያዋን ዘር ሁነኛ መፍትሄ ነው የሚል ክርክር ይደመጣል። አፍሪቃ ቴክኖሎጂውን እንድትቀበል የሚገፋፉ ወገኖች ጥናቶችን እያጣቀሱ አመታዊ የግብርና ምርትን እንደሚያሳድግ ይወተውታሉ። የቡርኪና ፋሶ ተነሶ ደቡብ አፍሪቃና ግብፅ ገበሬዎች የጥጥና የበቆሎን ጨምሮ የተለያዩ የልውጠ ህያዋን ዘሮችን በመጠቀም ከአፍሪቃ ቀዳሚ ናቸው። ኢትዮጵያውያን የአካባቢ ተቆርቋሪዎችና የሸማቾች መብት ጥበቃ ተሟጋቾች በዘረመል ምህንድስና የተዘጋጁ ሰብሎች በሰው ልጆች ጤናና በአገሪቱ ኢኮኖሚ ላይ የሚኖራቸውን አሉታዊ ጫና እየነቀሱ ሲሞግቱ ቆይተዋል። ከእነዚህ መካከል አንዱ የኢትዮጵያ ሸማቾች መብት ጥበቃ ማህበር ፕሬዚዳንት አቶ ገብረ መድኅን ቢረጋ ናቸው። በግልም ሆነ በማህበር መርኔቴ አልደግፈም። ሀሳቡን የማልደግፈው ለምንድን ነው? ውጥጡ አንደኛ ኢትዮጵያ ውስጥ ዘረመል ምህንድስና ምርቶችን እና ውጤቶችን ተግባራዊ ለማድረግ የሚያስችል ጥንቃቄ እና ቅድመ ዝግጅት አጥጋቢ ነው ብለን አናምንም። በባለሙያ ረገድም ሆነ በቴክኖሎጂ አቅርቦት ረገድ በጣም ብዙ የሚቀረን መሆኑ ይታወቃል። ስለዚህ ይሄ ባለበት ሁኔታ ጥጡን አቅርቦት ብቻ ለማጋረስና ለማዘጋጀት ተብሎ በሚደረግ ሩጫ የሚገባበት ሁኔታ ልክ አይደለም። ሕጉ ውስጥም በልዩ ፈቃድ ይግባ ተብሎ ነው የገባው። በሌሎች ሀገሮች የሌለ ፕሮቪዥን ነው። በልዩ ፈቃድ የስፔሻል ፐርሚት የሚባለው ልክ አይደለም ብለን ስንቃወም ነው የቆየ ነው። ጥጡ ከተመረተ በኋላም የጥጥ ፍሬ በምግብ ዘይትነት ተመርቶ ወደ ገበያ ከቀረበ እና ሸማቹ ከተመገበው ያው የተለመደውና እና በጣም ዓለምን የሚያወዛገበውን የጤና ጠንቅ ሊያስከትል ስለሚችል በዚህ የረገድም እኛ ተቀባይነት የሌለው ነው እያል ነው ያለ ነው። ግን ያ ሆኖም በመንግስት በኩልም በሌሎች አካላትም የሙከራ ነው ተብሎ ገብቶ የተመረተ እንዳለ ነው መረጃ ያለን። ዶክተር ፈንታሁን መንግስቱ ቢቲ ከተን ተብሎ ከሚታወቀው ልውጠ ህያዋን የኢትዮጵያ የግብርና ምርምር ማዕከል ቆየት ባሉት ላይ ምርመራ በማድረግ ላይ መሆኑን ተናግረዋል። ዶክተር ፈንታሁን ይህን ቴክኖሎጂ በመጠቀም የህንድና የሱዳን የጥጥ ገበሬዎች የጥጥ ምርታቸውን እስከ ሶስት እጥፍ ማሳደግ መቻላቸውንም ተናግረዋል። ጥጥን በከፍተኛ ደረጃ የሚያጠቃ ቦሎር የሚባል አፍሪካን ዋይት ሊሉታል ቦልወርም ይባላል። እሱ ሶስት አይነት ቦልወርም ትሎች አሉ። እነዚህ በከፍተኛ ደረጃ ጥጥን መጉዳታቸውን አንዱ መሰረታዊ ችግርና አንዱ የሚፈታው እነዚህን መከላከል ነው። ዋናው የሚፈታው ይሄ ቴክኖሎጂ ከዚ አንጻር ኢትዮጵያ ውስጥ አሁን እስከ አስር አስራ አራት ጊዜ ሁሉ ይረጫሉ ኬሚካል። ስለዚህ አንዱ የኬሚካል ኮስቱን በመቀነስ ምርቱን መጨመር ነው፣ አንዱ ዋናው እንትንና ከዚ አንጻር መታየት ያለበት ነው። ሁለተኛ የምናስቀበጥበት ያ ቢጅ ቴክኖሎጂ የሚባለው የሚገባበት ዝርያ ደግሞ ይወስነዋል። አሁን ያሉ ዝርያዎች እንግዲህ የቆዩ ዝርያዎች ነው ያሉን። ስለዚህ ሌሎች ሀገሮች እነዚህ ዝርያዎች አሏቸው። ሁለት አማራጭ አለን። አንደኛ የኛ ጥሩ ዝርያ ካለን በኛው ላይ ኢንሰርት ማስገባት ይቻላል። በሁለተኛ ደረጃ ደግሞ ሀይብሪድ ይሁን ዲቃላም ይሁን ያልተዳቀለ ዝርያ ከውጭ አብሮ ከቴክኖሎጂ ጋር አምጥቶ በቀጥታ መጠቀም የሚቻልበት ሁኔታ አለ። ከዚህ አንጻር አሁን የሞከርን ያላቸው የአንድ አመት ሙከራ የሞከርን ያለ ነው። በተከታታይ ሌሎችን ዝርያዎችን እያመጣ ነው የሚሞክረው። ሁለቱም አይነት ዝርያዎችን የሞከርን ያለ አንደኛው ዲቃላ አይነት አለ ሌላኛው ደግሞ የማይጋጠል ማለት ቃ ላይ ያለ ሆነ አይነት ነው ያለው። ስለዚህ በኋላ የሚያመርቱት ኮመርሻል ፋርመር ራሳቸው ተደራድረው ከካምፓኒዎች ጋር አመጠው የሚጠቀሙት ነው የሚሆነው። አቶ ገብረ መድህን ቢረጋ ልውጠ ህያዋን አገረ በቀል የጥጥ ዝርያዎችን እንዳይበክሉ ከፍተኛ ጥንቃቄ ሊደረግ እንደሚገባ ይናገራሉ። በአመራረት ሂደት አንዳቸው ሌላውን ሳይበክሉ መኖር ስለማይችሉ ኢትዮጵያ ቢቲከተንን መጠቀሟ ካልቀረ በተራራቀ ቦታ ሊዘሩ እንደሚገባም ጨምረው ተናግረዋል። አቶ ገብረ መድህን የዘረመል ምህንድስናን ከሚቃወሙባቸው ምክንያቶች መካከል የጥገኝነትና አዲስ መጤ የሰብል በሽታ ስጋት ይገኙበታል። ኢትዮጵያን የመሳሰሉ አነስተኛ ገበሬዎች ባሉበት አገር ዘረመል ምህንድስና ምርቶች ፍሬዎችን ለገበሬዎች በማቅረብ ምርትና ምርታማነትን ማሳደግ አይቻልም። የኩባንያዎችና የተመራማሪዎች ጥቅም ነው የሚያካብተው እንጂ ለገበሬዎችና ለሀገራት ጥቅም እያሰጠ አይደለም። ጸረ አረም መድኃኒቶችን መጠቀም ደግሞ ልዩና ሱፐር የሆነ ዊድ ገለሎች፣ ጸረ አረም መድኃኒቶች የማይሞቱትን ሱፐር ዊድ አይነቶችም እያመጣ ነው። ይሄም ለሀገራት ከፍተኛ ጠንቅ እየፈጠረ ስለሆነ በጥቅም ቢሆን እጡን እናመጣለን የምሉት ያው ሞንሳንቶ በህጉ መለሳለስ ምክንያት ሊሰጣቸው ይችል ይሆናል የሚል ግምት አለን። ፊት የተነበረው ህግ መሰረት ነበረች። እንዲህ ብሎ ነበረ ለረዥም ጊዜ። አሁን ግን ህጉ በልዩ ፈቃድ ከተቂ ሀገራት የሚጠበቀውን ቅድመ ሁኔታና ግዴታ ትንሽ ላላ ያደረገ ስለሆነ አዲስ የወጣው ህግ በዚያ ረገድ ከሞንሳንቶ ማግኘት የሚችሉ ከሆነ ምንም ጥርጥር የለው ግርያው ውስጥ ተመልሶ መላልሶ ገበሬው እንዳይዘራው መካን የማድረግ ቴክኖሎጂ ተርሚኔተር ቴክኖሎጂ የሚለው ስላለ ገበሬው በየጊዜው አንድ ጊዜ ከዘራ በኋላ ለሚቀጥለው ዙር ሄደው ከኩባንያዎቹ መጠየቅና መግዛት እንዲገባው ሌላ አማራጭ እንዲያጣ ተደርጎ የተሰራ ሌላ ስለሆነ ገበሬዎችን ጥገኛ ማድረጉ ላይ ምንም ጥያቄ የለውም። የልውጥ ዘር አምራች ኩባንያዎች የዓለምን ዘር ቀስ በቀስ በቁጥጥራቸው ስር እያዋሉ ነው የሚል ወቀሳ ከአካባቢ ተቆርቋሪዎች ይደመጣል። እንደ ህንድና ቡርኪና ፋሶ በመሳሰሉ አገሮች የቢቲከተን ዘሮችን ከምዕራቡ ዓለም ኩባንያዎች ገዝተው የዘሩ ገበሬዎች ብድራቸውን መክፈል ተስኗቸው ኢኮኖሚያዊና ማህበራዊ ቀውስ ውስጥ ሲገቡ ተስተውሏል። የጥገኝነት ስጋት እንዳለ የሚስማሙት ዶክተር ፈንታሁን መንግስቱ ኢትዮጵያ ዝርያዎቹን ለመጠቀም ስትወስን ከጥገኝነቱ ለመላቀቅ ለማላቀቅ የወጠነችው እቅድ እንዳለ ይናገራሉ። መጀመሪያው ላይ ባለሀብቱ በቀጥታ የመፈላቅም ያለው ያኔ ውድ አይደለም፣ ክንድ አይደለም። ነገር ግን መጀመሪያ ላይ ባለሀብቱ ሊጠቀም ይችላል። ቀጥሎ ግን እኛ ያሰብነው ያለ ነው። ለምሳሌ እኛ ጋር አሁን ዲፒ የሚባል ዝርያ አለ፣ የቆየ ዝርያ ዴልታ ፓ የሚባል ዝርያ። በሱ ላይ ቴክኖሎጂ ሰርት እናደርግበት እናስገባበት እና በቀጥታ አንድ ቴክኖሎጂ መጠቀም እንችልበት። ሁለተኛ ከዲቃለው ይልቅ ፓርቲን አርግ ልትጠቀም የምትችልበት አይነት ዝርያ የማምረት ነገር ነው፣ አቅጣጫ ነው ይዘን የናለው እና ሌሎች ሀገሮች እንደ ደቡብ አፍሪካ ያሉት የተጠቀሙት ሁለቱም መንገድ ነው። የሚችል ከውጭ ይገዛል አግሯል ደግሞ የራሳቸው ዝርያ ላይ አንዴ የሚከፈል ነገር አለ። ዝም ብለው በነፃ አይሰጡህም። አንዴ ሰርት ማድረግ ይቻላል። የእኛ አቅም ገንብቶ ራሳችን መስጠር ከምንችል ድረስ ሰርት ተደርገን ከቴክኖሎጂ ግን ለብዙ ዓመታት መጠቀም ይቻልበት በራሳችን አቅም መስራትና መቆጣጠር በምንችሉ አግባብ ነው እያሰብነ ያለ ነው እንጂ እንደተባለው ሙሉ በሙሉ ለካምፓኒዎች የሰጠኋቸው ሁልጊዜያው ቅርጡን ከውጭ እያመጡ ዲፔንደንት ሰነት ሊሆን የሚችሉበት እድል ይኖራል ማለት ነው። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።